ከአፍሪካ ጋር በተለያዩ የጋራ ጥቅም ባላቸው ጉዳዮች ላይ አብሮ የመስራት ፍላጎት እንዳላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ትላንት ከዘጠኝ የአፍሪካ መሪዎች ጋር የምሳ ላይ ስብሰባ አድርገው አህጉሪቱ ሰፊ ዕድሎች ያሏት መሆኑን የሚገልጽ ንግግር አድርገዋል፣ ተወያይተዋል። በሌላ በኩል ደግሞ ከሰባ ሁለተኛው ጠቅላላ ጉባኤ ጎን የተደረገው የጸጥታ ጥበቃው ምክር ቤት ስብሰባ በሰላም ተልእኮ ማሻሻያዎችና የግጭቶች ማስወገጃ አጀንዳ ላይ ተነጋግሯል። ስብሰባውን የመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ናቸው። የጉባኤውን ይዘት እየተከታተለ ያለው ሰሎሞን አባተ ተከታዩን ዘገባ አጠናቅሯል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ውጪ ለምሳ የተቀመጡት ከኮት ዲቮር ከኢትዮጵያ ከጋና ከጊኒ ከናሚቢያ ከናይጄሪያ ከሴኔጋል ከዩጋንዳና ከደቡብ አፍሪካ መሪዎች ጋር ነበር የጊኒው ፕሬዚደንት አልፋ ኮንዴ የአፍሪካ ህብረትንን በመወከል ነው በምሳ ስብሰባው ላይ የተገኙት በአዳራሹ ውስጥ የተገኙት አጋሮች ብለው ፕሬዚደንት ትራምፕ ከጠሯቸው የአፍሪካ መሪዎች ጋር ብልጽግናና ሰላምን ለማረጋገጥ ስፋት ባላቸው የምጣኔ ሀብት ሰብአዊና የጸጥታ ጉዳዮች ላይ አብረው እንደሚሰሩ ተናግረዋል። ራስን ለመቻል ዕድሎችን ለማስፋት አፍሪካም ዩናይትድ ስቴትስም ውስጥ ስራዎችን ለመፍጠር ቁርጠኝነት ካላቸው ሀገሮች ጋር ምጣኔ ሀብታዊ አጋርነታችንን የማስፋት ተስፋ አለ። ሀብት ለማፍራት ለመበልጸግ ወደ አፍሪካ እየሄዱ ያሉ ብዙ ጓደኞች እንዳሏቸው የተናገሩት የዩናይትድ ስቴትስ ፕሬዚደንት ብዙ ገንዘብም እያፈሰሱ መሆናቸውን አመልክተዋል። አፍሪካ ግዙፍ እድሎችና የተለያዩና ሰፋፊ ገበያዎች ያሏት መሆኑንም ገልጸዋል። ትራምፕ በዓለም ውስጥ እጅግ ፈጣን የተባለ የምጣኔ ሀብት እድገት እያስመዘገቡ ካሉ አስር ሀገሮች ስድስቱ የሚገኙት አፍሪካ ውስጥ መሆኑን ያስታወሱት ሚስተር ትራምፕ ግብርናን፣ ኃይል ማመንጨትና ማከፋፈልን፣ ማመላለሻና ማጓጓዣን፣ ጤና ጥበቃን፣ ጉዞና ጉብኝትን ጨምሮ የአሜሪካ ንግዶችና ማዋዕለ ንዋይ እያደገ በሚሄድ ሁኔታ እየገቡባቸው ያሉ የተለያዩ ኢንዱስትሪዎች በመላ ሀገሪቱ ውስጥ ሕይወትን ለማሻሻል እና ለመለወጥ አስተዋጽኦ እንደሚኖራቸው ጠቁመዋል። አ ፍካን ር ሳሶል ሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ንዋይ እንደሚያፈሱ ተስፋ አለኝ። ሳሶል የዘጠኝ ቢሊዮን ዶላር ኢንቨስትመንት ፔትሮኬሚካል ድርጅት ሉዊዚያና ግዛት ውስጥ እየገነባ ነው። ይህም ለግዛቲቱ አዳዲስ ሥራዎችን ይፈጥራል። የአሜሪካ ጠንካራ ሠራተኞችም የእነዚህ ሥራ ዕድሎች ተጠቃሚ ይሆናሉ። ፕሬዝደንት ትራምፕ ከምጣኔ ሀብቱ የጋራ ተጠቃሚነት ንግግራቸው ቀጥለው ያነሱት የአፍሪካን ጤና ጉዳይ ነበር። ጤና ከሌለን ብልጽግና ሊኖረን አይችልም። ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነታችንን እንቀጥላለን። ዩጋንዳ ኤች አይ ቪ ኤድስን በመዋጋት አስመዝግበዋለች ያሉትን ብዙ ስኬት፣ እጅግ አስፈሪ የነበረውን የኢቦላን ወረርሽኝ ለመጋፈጥ እና ለመዋጋት ጊኒና ናይጄሪያ ያደረጉትን ጥረት፣ ናሚቢያ በጤና ጥበቃ ስርዓቷ ራሷን በመቻሏ ትራምፕ አድናቆታቸውን ቸረዋቸዋል። የዩናይትድ ስቴትስን ዓለም አቀፍ የጤና አጀንዳ ለማበረታታት የጤና ጥበቃ ሚኒስትራቸውን ወደ አፍሪካ እንደሚልኩም ተናግረዋል። ፕሬዚደንቱ ከሁሉም በላይ ግን ብልጽግናችን የሚመረኮዘው ሰላማችን ላይ ነው አሉ። ትራምፕ ዩናይትድ ስቴትስ ሁከትን በማስቆም የሽብር ፈጠራን መስፋፋት በመቆጣጠር ለሰብአዊ ቀውሶች ምላሽ በመስጠት የተሳካ ጥረት እያደረጉ ካሉት አገሮችና የአፍሪካ ኅብረትን ከመሳሰሉ ድርጅቶች ጋር አጋር ትሆናለች። በየግንባሩ ያሉ የአፍሪካን ወታደሮች ጀግኖች በጣም በጣም ጀግኖች ሲሉ አወድሰዋል። ፕሬዚደንት ትራምፕ አፍሪካ ውስጥ ያሉ ግጭቶች ብዙ ሰው ለጉስቁልና መዳረጋቸውን ያነሱት ትራምፕ በመካከለኛ አፍሪካ ሪፐብሊክ፣ በኮንጎ፣ በሊቢያ፣ በማሊ፣ በሶማሊያ፣ በደቡብ ሱዳን እና በሌሎችም አካባቢዎች ያሉ ሰዎች እጅግ አደገኛ በሆነ ሁኔታ ላይ እንዳሉ እንደሚገነዘቡ አመልክተዋል። አይሲስን፣ አልሻባብን፣ ቦኮ ሐራምን እና አልቃይዳን የመሳሰሉ ቡድኖች ለአፍሪካ ሰላም ስጋት የደቀኑ መሆናቸውን ተናግረዋል። The United States is proud to work with you to eradicate terrorist safe havens, to cut off their finances, and to discredit... The <laughs> United ሁኔታው እጅግ እንደሚያሳስባቸውም የጠቆሙት ፕሬዚደንት ትራምፕ ሰብአዊ ድጋፍ መስጠታቸውን እንደሚቀጥሉ አስታውቀዋል። ይህንን አደጋ ለማስቆም እውነተኛ ውጤት የሚገኘው ግን በአፍሪካውያን በሚመራ የሰላም ሂደት ነው። የሁሉንም ወገኖች እውነተኛ ቁርጠኝነት ይጠይቃል። ፕሬዚደንቱ በንግግራቸው ማጠቃለያ የዓለማችን ፈተና ብለው የጠሩትን የሰሜን ኮሪያ አገዛዝ ደቅኖታል ያሉትን ግዙፍ የጸጥታ ስጋት አስመልክቶም አጋርነትን በማጠናከር ላይ ለመወያየት እንደሚፈልጉ ጠቁመዋል። ለሰው ልጅ ደስታና ስኬት ነፃ፣ በራሷ የቆመች ዲሞክራሲያዊት ሀገር እጅግ ተመራጭ መሳሪያ መኪና ነች ብለዋል። ፕሬዚደንት ትራምፕ በንግግራቸው ፍጻሜም የአፍሪካን እድሎች አጉልተዋል። አፍሪካ I have to say, is a አፍሪካ የግዙፍ እድሎች አህጉር መሆኗን ልናገር ይገባኛል። ተስፋዋ ብሩህ ነው። ፕሬዚደንት ትራምፕ ዛሬም ከተለያዩ የሩቅ ምስራቅና የእስያ ሀገሮች መሪዎች ጋር በሰሜን ኮሪያ ጉዳይ እና በአካባቢው ሰላም ላይ ሲወያዩ ውለዋል። ንግግሮቻቸውንና ስብሰባዎቻቸውንም ቀጥለዋል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅትን የሰላም ጥበቃ ስራዎች መለወጥ፣ አፈጻጸምና ክትትል የትናንትናው የጸጥታ ጥበቃ ምክር ቤቱ ስብሰባ የመነጋገሪያ ጉዳይ ነበር። ኢትዮጵያ ለዚህ ለያዝነው ሴፕቴምበር ለመስከረም ማለት ነው ምክር ቤቱን በሊቀመንበርነት የምትመራ በመሆኗ ትናንት የተካሄደውን ስብሰባን በፕሬዚደንትነት የመሩት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ኢትዮጵያ ለመንግስታቱ ድርጅት አቅርበዋለች በተባለው አጀንዳ ሀያ ሶስት ሰባት ስምንት ተብሎ በሚጠራው ሰነድ ላይ ምክር ቤቱ የተነጋገረው ይህንን የመንግስታቱን ድርጅት ማዘመን ይቻልባቸዋል የተባሉ መንገዶች ተልሟል ወይም ነድፏል የተባለውን ሰነድ ለማዘጋጀት ስልሳ አንድ አገሮች መተጋገዛቸውን በትናንትናው ስብሰባ ላይ ሰባ አንድ ተናጋሪዎች የድጋፍ ድምጻቸውን መስጠታቸውን እና የምክር ቤቱ ቋሚና ተለዋጭ አባላት በሙሉ ድምፅ የደገፉት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናግረዋል። ሰነዱ ዛሬ የደረሰበት አጠቃላይ ስምምነት ላይ አቋም ላይ እንዲደረስ አባል መንግስታቱ ያሏቸውን የተለያዩ ልዩነቶች ለማጥበብና ለመዝጋት ለአንድ ወር የዘለቀ ድርድር መካሄዱን ቃል አቀባዩ ተናግረዋል። ይህ ኢትዮጵያ አቅርበዋለች ያሉትን አጀንዳ ሃያ ሦስት ሰባ ስምንት ተብሎ የተጠራ ሰነድ ያቀፋቸውን አበይት የሚባሉ ጉዳዮች አስመልክቶ አቶ መለስ ዝርዝር ገልጸውልኛል። ማሻሻያ ተብለው የተነሱት ጉዳዮች በአራት ዋነኛ ጉዳዮች መክፈል ይቻላል። አንደኛው የተለመደው የሰላም ማስከበር ስራ ግጭቶች ተከስተው ንጹሐን ዜጎች ላይ ጉዳት ደርሶ አገር ከወደመ በኋላ የሚደረግ ነው። ባለፉት ሰባ ዓመታት ይሄ እንደገና መፈተሽ ያለበት መታየት ያለበት የሚል ውሳኔ ሀሳቡ አንደኛው አካል። ይህ ምን ማለት ነው? አንደኛ ግጭቶች ከመከሰታቸው በፊት ማስቆም የሚቻልበትን መንገድ መሻት ያስፈልጋል። በሀገሮች መካከል ለሚካሄዱ፣ በአንድ ሀገር ውስጥ ለሚካሄዱ ግጭቶች መንስኤ የሚሆኑ ጉዳዮች ይታወቃሉ ወይ? ፖለቲካዊ ምክንያቶች ናቸው፣ ኢኮኖሚያዊ ምክንያቶች ናቸው፣ ማህበራዊ ምክንያቶች ናቸው። ከምርጫ ጋር የሚያያዙ ችግሮች ሊሆኑ ይችላሉ። ከአካባቢ አየር ሁኔታ መዛባት ጋር፣ ከተፈጥሮ ሀብት ቅርምት ወይም ሽሚያ ጋር የሚያያዙ ሊሆኑ ይችላሉ። እነዚህ ችግሮች ከመከሰታቸው በፊት የቅድመ ማስጠንቀቂያ ስርዓት መገንባት ይቻላል። ችግሮቹ እንደተከሰቱ መፍታት ትኩረት ሊሰጠው የሚገባ ጉዳይ ነው። ስለዚህ ከግጭቶች ከሰላም ማስከበር አንጻር የሚሰሩ ስራዎች አንደኛ ቅድመ ግጭት የሚሰራ ስራ አለ፣ በግጭት ወቅት የሚሰራ ስራ አለ፣ ግጭት ከተከሰተ በኋላ የሚሰራ ስራ አለ የሚል ሀሳብ ነው። ይሄ በጣም ከአዋጭነትም አንጻር በጣም ጠቃሚ ነው። ቀላል ወጪ የሚጠይቅ ነው። የሰው ህይወት መገበርን አይጠይቅም። በንጹሃን ላይ የሚደርስን እንግልት አይጠይቅም። የአገሮችን መፍረስ ይቀንሳል። ይሄ አንደኛው ነው። ሁለተኛ የሰላም ማስከበር ሂደትን ለብቻው እንደ ግብ አድርጎ መውሰድ ተገቢ እንዳልሆነ የሸምጋይነት ሚና መታየት አለበት፣ ሜዲሽንስ አንዱ አካል መሆን አለበት የሚል ነው። ሌላኛው በዚሁ ምዕራፍ ላይ ሊጠቃለል የሚችለው የአገሮች ችግር ተከስቶባቸው የሰላም አስከባሪ ኃይል ይላካል። የሰላም አስከባሪ ኃይል ከተላከ በኋላ ግን ሰላም የመጠበቅ ስራ አለ። ብቻ ለመስራት ያለበት የድህረ ግጭት የዳግም ግንባታ ላይ አስተዋጽኦ ማድረግ ያስፈልጋል። አገሮች እንደገና እንዲቋቋሙ፣ የፈረሱ ተቋማት እንዲገነቡ፣ የተዘጉ ትምህርት ቤቶች እንዲከፈቱ፣ ጦም የሚያድሩ እርሻዎች ምርት ማምረት እንዲችሉ መደገፍ ያስፈልጋል። ይሄንን እንዲያደርጉ የሚጠበቁ ሰላም አስከባሪዎች፣ አገራት፣ የተባበሩ መንግስታት ድርጅት የተባበሩ መንግስታት ድርጅት በዛ ደረጃ መስራት ያስፈልጋል። ግጭት ሲከሰት ተዋጊ ወገኖችን አለያይተህ ብቻ መመለስ አይደለም፣ ዳግም መገንባት አለበት። ችግሮት በድጋሚ እንዳይከሰት ዋስትና የሚሆነው እንደዚህ አይነት ስራ ነው የሚል ነው አንደኛው አጀንዳ። ስለዚህ ከ የመከላከል ዲፕሎማሲ፣ ድርድርና የሽምግልና ስራ ድህረ ግጭት ማግባባት ስራ እና የዳግም ግንባታ የኢኮኖሚ ጉዳዮች ላይ መሰራት አለበት የሚል ነው። የሰላም ማስከበር ስራን በተባበሩት መንግስታት ድርጅትና አካባቢ ድርጅቶች ጋር በሚደረግ ቅንጅት ማስወገድ መከላከል ሌላው የአጀንዳው ሀሳብ ሆኖ መቀረጹንም አቶ መለስ አለም አመልክተዋል። ለአሜሪካ ድምፅ ራዲዮ ከተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ሰሎሞን አባተን ኒውዮርክ